ጥያቄ አስር የትዕግሥት ዓይነቶች ስንት ናቸው? መልስ የላቀው አላህን በመታዘዝ ላይ የሚደረግ ትዕግሥት፣ አላህን ከማመጽ በመታቀብ ላይ የሚደረግ ትዕግሥት፣ በአሳማሚ የአላህ ውሳኔ ላይ የሚደረግ ትዕግሥትና በማንኛውም ሁኔታ ሆኖ አላህን ማመስገን ነው። የላቀው አላህ እንዲህ ብሏል፣ ወላሁ ዩሕቡ አሳቢሪን اللهم تأجستن يتشن سورة آل عمران ما سدست نبي صلى الله عليه وسلم اندي بلوال يمؤمن قدي من ان يدنك نو قدي هل لرسو ملكام نو يهدق مؤمنه لمؤمن بالشانو ملكا من باقين اللَّهَنْ الله يا مسجنال يا نقر لرسو ملكامه ችግርን ባጋጠመው ጊዜ ይታገሳል። ያ ነገር ለእርሱ መልካም ይሆንለታል። ሙስሊም ዘግበውታል።